የአፋር ክልላዊ መንግስት ዛሬ ባወጣው መግለጫ የትላንቱ የህወሓት መግለጫ ከእውነት የራቀ ነው ሲል ዛሬ ባወጣው በዚሁ መግለጫው አስታውቋል። ክልሉ በመግለጫው የህወሓት ኃይሎች የትግራይን ክልል ወሰን አልፈው ወደ አፋር ክልል 150 ኪሎ ሜትሮች ገብተዋል ብሏል። ሰላማዊ ሰዎች የተጠለሉባቸው የሚገኙ የጤናና የትምህርት ተቋማትም ከህወሓት ኃይሎች በሚሰነዘሩ ከባድ መሳሪያ ጥቃት ጉዳት እንደደረሰባቸው አመልክቷል። መስፍን አራጌ ተከታትሎታል። የዛሬው የአፋር ብሔራዊ ክልላዊ መንግስት መግለጫ የህወሓትን ክስ እርስ በራሱ የሚጋጭ በበርካታ ውሸቶች የታጨቀ የአፋርንና የትግራይ ህዝቦችን በማጋጨት የማይረባ ትርፍን ለማጋበስ ቆርጦ መነሳቱን የሚያሳይ እና የአፋርን መልካም ገጽታ ጥላሸት ለመቀባት የታሰበ በሬ ወለደ ፕሮፓጋንዳ ሲል አጣጥሎታል። መግለጫው በመቀጠልም ከአሁን በፊት በአፋር ክልል በበርካታ ወረዳዎች ወሰንጥሶ በመግባት በአሰዳ፣ በጋሊኮማ፣ በኡዋ፣ በጭፍራ፣ በሃደሌ ኤላ፣ በዳርሳ ጊታና ሌሎች አካባቢዎች በርካታ ሰብአዊና ቁሳዊ ጉዳት ማድረሱን ያትታል። የህዋት ኃይሎች በተለያዩ አካባቢዎች የደረሰባቸውን ኪሳራ ለማካካስና ለመበቀል ሲሉ ከታህሳስ 10 2014 ዓም ጀምሮ በአፋር ክልል በኪልበቲ ረሱ በአባአላ በኩልና በተለያዩ ወረዳዎች ጥቃቶችን አቁሞ እንደማያውቅ መግለጫው ጠቁሟል። አሸባሪ ሲል መግለጫው በስም የጠቀሰው የህወሓት ኃይል የጤና ተቋማትንና ትምህርት ቤቶችን ኢላማ ያደረገ የከባድ መሳሪያ ድብደባ በመፈጸም የሴቶችን፣ ህጻናትንና አዛውንቶችን ህይወት እንዳጠፋ፣ ተቋማቱንም እንዳወደመ ዘርዝሯል። ከሰሞኑ ደግሞ በተደራጀ መልኩ ባብዓላ በመጋሌ ኤረብቲ ወረዳዎችን በመቆጣጠርና ና በበረሃሌ ወረዳ የሚገኙ ከፊል ቀበሌዎች ድረስ ዘልቆ ከመግባት ባሻገር ከ150 ኪሎ ሜትሮች በላይ ወደ አፋር ወሰን በመግባት ለማግባት የከባድ መሳሪያ ጥቃት መክፈቱን ጠቅሷል። ንጹሐንን በመግደልና በማሳደድ ወረዳዎቹን እያወደመ ይገኛል ያለው መግለጫው ጁን ታሲል የጠራው አካል በከፈተው ጦርነት ምክንያት ከ22 ሺ በላይ ንጹሐን ከቤት ንብረታቸው መፈናቀላቸውን አስታውቋል። ህወሀት ትናንት አወጣው በተባለው መግለጫ በአፋር ክልል ፕሬዚዳንት፣ ልዩ ፖሊስ እና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን አምነው የኤርትራ ቅጥረኞችን የመሳሰሉ ሲል የገለጻቸው አካላት ከእንግዲህ የአፋርና የ ትግራይ ህዝቦች ወንድማዊ ግንኙነት ስጋት እንዳይሆኑ ለማምከን ነው ሲል ጥቃት የከፈተበትን ምክንያት አስታውቋል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ሲል የህወሀት መግለጫ አመልክቷል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የአካባቢው ነዋሪዎች ግን በተለይ ለመቀሌ ቅርብ በሆነችውና ወደ ትግራይ ክልል በምታሸጋገረው አብዓላ ከተማ ላይ ከወር የተሻገረ የከባድ መሳሪያ ጥቃት በህወሀት ኃይሎች ሲሰነዘር መቆየቱን መናገራቸው ይታወሳል። የአፋር ክልላዊ ላይ መንግስት የህወሓት ኃይሎች ከድርጊታቸው እንዲታቀቡና በወንድም የትግራይና የአፋር ህዝብ መካከል ቁርሾ በመፍጠር ቡድኑ እድሜውን ለማራዘም የሚያደርገውን ጥቃት እንዲያቆም በተደጋጋሚ መጠየቁን አስታውሷል። ይሁን እንጂ የክልሉ መንግስት የአፋር ሱልጣኖች፣ የሃይማኖት አባቶችና የሀገር ሽማግሌዎች የሚያቀርቡትን ተደጋጋሚ የሰላም ጥሪ አሻፈርኝ በማለት ንጹሐን የክልሉ አርብቶ አደር ማህበረሰብን የጥቃት ሰለባ አድርጓል በማለት ይከሳል መግለጫው ለአለም አቀፉ ማህበረሰብ ባለፈው መልእክትም ቡድኑ ረሃብን እንደ ጦር መሳሪያና ለፖለቲካ ትርፍ መጠቀሚያ ለመዋል ጥረት እያደረገ መሆኑን ሊገነዘብ ይገባል ሲል አሳስበዋል። እንደ አዲስ ከገባባቸው አካባቢዎች በአስቸኳይ እንዲወጣ በቀጠናው የከፍተውን ጦርነትና ወረራ እንዲያቆም መግለጫው ያሳሰበ ሲሆን የክልሉ መንግስትም ሆነ የአፋር ህዝብ ለትግራይ ህዝብ በቡድኑ ወረራና ጦርነት ምክንያት ተቋርጦ የነበረው ሰብአዊ ድጋፍ እንዲደርስ ከሚመለከታቸው አካላት ጋር በትብብር የሚሰራ መሆኑን አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ